ጋዜጠኞችን ጠረጴዛ ዙሪያ አስቀምጠን ልናወያይ ነው። አዎ በወቅታዊ የኢትዮጵያ ጉዳይ ላይ አነጣጥረን ስናበቃ ስልጣኔን በፈቃዴ ልልቀቅ ብለው ከጠየቁት ከቀድሞ ጠቅላይ ሚኒስትር የቀድሞ ልንላቸው ነው አቶ ኃይለማርያም ደሳለኝ ተነስተን የአስቸኳይ ጊዜ አዋጁን አካተን ሁኔታው ወዴት እያመራ ነው ትላላችሁ? ብለን ልንጠይቃቸው ነው። ለአገር ሰላም፣ ለህዝብ አንድነትና መረጋጋት እናም ለዲሞክራሲያዊ ስርዓት መሰረት መጣል ጋዜጠኞች ምን ሚና መጫወት ይጠበቅባቸዋል እንላቸውም ነው የኢሳቱን ሲሳይ አገናን እና የሬዎት ፕሮግራም ዋና አዘጋጁን ቴዎድሮስ ጸጋዬን። አሁን የጠረጴዛ ዙሪያ ውይይታችን ልጀምር ነው። እንግዲህ በወቅታዊ ጉዳዮች ላይ ነው የምናነጣጥረው። ይህንን ፕሮግራም ዛሬ ሐሙስ ነው የምንቀልጸው። አየር ላይ የምንለው እሁድ ነው። በሚቀጥሉት ሁለት ወይም ሶስት ቀናት አዳዲስ ክስተቶች ቢኖሩ አድማጮችም፣ እናንተም ከዛ ሁኔታ እንድትገነዘቡልን እንጠይቃለን። ይህን ካልኩ አሉ የመጀመር ጥያቄ እንድሰነዝር ከፈቀድክልኝ እባክህ ጠቅላይ ሚኒስትር ሀይለ ማርያም የስልጣን መልቀቂያ ጥያቄ ሲያቀርቡ ከሰጧቸው ምክንያቶች አንዳንዶቹን ብናስታውስ አገሪቱ ውስጥ አለመረጋጋት መኖሩን፣ የእርስ በርስ ግጭቶች እየቀጠሉ መሄዳቸውን፣ በአጠቃላይ ሰላም መጥፋቱን አንስተዋል እና እሳቸው ስልጣን የሚለቁት የሰላማዊ ሽግግሩ ሂደት አካል ለመሆን ስለፈለጉ እንደሆነ ተጠቅሷል። ለመሆኑ አቶ ኃይለማርያም ለእነዚህ ለተባሉ ሀገር ውስጥ ለተፈጠሩ ችግሮች ሰበብ ምክንያት ተደርገው ሊቆጠሩ ይችላሉ። እሳቸው ከስልጣን ቢለቁስ እነዚህ የሰጉባቸው ችግሮች ሊቀረፉ ወይም ሊወገዱ ይችላሉ ስላላችሁ፣ ቴዎድሮስ ከአንተ መጀመር እንፈልጋለን። በጣም አመሰግናለሁ፣ ለውይይቱ በመገያ ስለተጋበዝኩኝ። በመጀመሪያ ጠቅላይ ሚኒስትሩ የእነዚህ ችግሮች ሁሉ ምንጭ ነበሩ ብዬ ለማሰብ በጣም ያስቸግረኛል። ከዚህ በፊት በኢትዮጵያ ውስጥ የምናውቀው ሀሳባቸውን የገለጹ ሰዎች ሲታሰሩ እናውቃለን። በጥብቅ እስር ቤቶች ወይም በቁም እስረኝነትም ሰዎች እያዛሉ በስልጣን ላይ ሰው ሲታሰር የማውቀው እኔ እሳቸውን ነው ባይ ነኝ። በፈቃዳቸው በሙሉ ስልጣን ይንቀሳቀሱ አልነበረም። ይህም ከሌላ ሰው ምስክርነት የምንጠራበት ሳይሆን ራሳቸው በተለያየ አጋጣሚ የተናገሩት ነው። መረጃ አላገኝም፣ ውሳኔ ለመስጠት የሚያስፈልገኝ መረጃ የሚሰጠኝ የለም ሲሉ በራሱ በስርዓቱ ቴሌቪዥን በኩል ያደመጥነው ነገር ነው እና የማየው ነገሩን መልቀቃቸውን ሌሎች ከእስር ቤት እንደተፈቱት ሁሉ እሳቸውም እንኳን ደሳና ሳሎ ሊባሉ ይገባል ብዬ ነው እኔም የማስበው። ከልቤ ነው የምናገረው። እና የችግሩ ሰበብም አይመስሉኝም። እሳቸው በመልቀቃቸውም ደግሞ ችግሮቹ ይቃልናሉ ብዬ ለማሰብ እቸገራለሁ። የተለያዩ ፓርቲዎች ፍጭት መሀል ሲጎተቱ የነበሩ ሰበብም የነበሩ አይመስለኝም። እሳቸው በመልቀቃቸውም ደግሞ ምክንያቱ ችግሩ ይቃልናል ብዬም አላምንም። መልካም። ትንሽ ከፍ እንድናደርገው የቴዎድሮስ መልስ ጋብዟል እና በዛ ደረጃ እንወሰደው። ፈገግ ማሰኘቱ ወደ ጨዋታ መመለሳችን አይደለም። አድማጮች በቁም ነገር የሚከታተሉት የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ከኃላፊነት ጋር የሚመጧት ሀሳቦች ናቸው የሚስተናገዱበት። በስልጣን ላይ የታሰሩ ምሳሌ የመጀመሪያው ሰው አድርገው ይወስዷቸዋል። ቴዎድሮስ እንደተከታተልከው ሲታይ ድንገተኛ ስልጣን ኃላፊነትም የተቀበሉ ቢሆን የሀገሪቱን የመጨረሻ ስልጣን መንበር የተረከቡት ሰው ለአመታትም እዛ ላይ የቆዩ ሰው ናቸው። ከተጠያቂነት ጋር የሚታዩ ምናልባት የቴድሮስን ሀሳብ በቀጥታ ማምጣቱ ህዝቡ ሊያነጋግር ይችላሉ። በእርግጥ እስር ላይም ከሆኑ ይህን ያህል ጊዜ በፍቃደኝነት በሀገሪቱ ትልቅ ስልጣን መንበር ላይ የቆዩ ናቸው። ዞሮ ዞሮ ለተፈጸሙ ነገሮች ኃላፊነት መውጣት አይቻልም። ሌሎች በየቦታው የሚጠየቁት እንዳለ ሆነው ሲሳይ ተሰጋደዛችሁ፣ አመሰግናለሁ። እንደተባለው እንግዲህ የአቶ ሀይለማርያም ከስልጣን መልቀቅ ምናልባት ባለም አቀፍ መገናኛ ብዙኃንም አካባቢ ትልቅ ትኩረት የሳበ ጉዳይ ነው። ግን የትኩረት የመሳቡን የሚያህል ብዙዎቹ ለኢትዮጵያ ጉዳይ በአዳ ድሉም እሳቸው መልቀቅ ያንን ያህል መሰረታዊ ነገር አለመሆኑን በሙሉ ስልጣንና አቅም ላይ ካለመሆናቸው ጋር ተያይዞ የመጣ ነገር ነው እና ስለዚህ እሳቸው መልቀቅ በመጀመሪያ ቴዎድሮስ ሲያነሳው ለምን ነገር ተወሰነ ደረጃ እንጋራ ነው። ለምን በተለያየ መንገድ ራሳቸውን በአደባባይ እንደመሰከሩት መመሪያ እንኳን ባልተሟላ በተሳቸው ቀና መረጃ ላይ ተመስርተው ውሳኔ እንደሚሰጡም ያነሱበት ነገር አለ። ራሱ ውሳኔ መስጠት ይችላሉ ወይ? እሱ ራሱ ጭምር የሚያጠያይቅ ነገር ነው። ስለዚህ እኔ የእሳቸው ከጠቅላይ ሚኒስትርነት ኑሮ ለድሎ ለመልቀቅ መወሰናቸው አንደኛ ለውጥ አመጣን ብቻ ሳይሆን ራሳቸው ፈቅደው ያደረጉት ነው ብዬ ላም ናዋቱ ዓለም አቀፉ ማህበረሰብ ሰው ቀይረናል የሚል መልዕክት ማስተላለፍ፣ በሌላም በኩል በዚህ ፓርቲዎቹ መካከል ባለ መሳሳት እሳቸውን አንስተው ሌላ ሰው ለማስቀመጥም ፈልገው ሊሆን እንደሚችል ገምታለሁ። ቃል በያነሳው የተጠያቂነት ጉዳይ በመጀመሪያ ደረጃ እኔ በህግ ሰውየው ይዘዝበትም አይዘዝበትም በህግ የተቀመጠ ኃላፊነት አለ። ስለዚህ ይህንንም ደግሞ ኃላፊነቱን እንደሚያስጠይቁ አውቆ አንድ ሰው ግቢቶ ከመፈጸሙ በፊት ራሱን እስካላገለለ ድረስ በሂደቱ ተዋናይ የሆነ እስከቆየ፣ ይዘዝም አይዘዝም እኔ የህግ ባለሙያ ባልሆንም በግ እንደው በኮሚቴንስ የምረዳው ነገር ከተጠያቂነት ማምለጥ የሚችል አይመስለኝም። የአስቸኳይ ጊዜ አዋጁም እንደ ወቅታዊ መታየት ይችላል። ብዙ በዓለም አቀፍ ደረጃ የአሜሪካ መንግስትን ጨምሮ የተቃወመው ቢሆንም መንግስት ግን ወደ ሰላም ለመሄድ ያበቃኛል፣ ይረዳኛል፣ ያስችለኛል ብሎ ነው የደነገገው እና ይሄ በእርግጥ ብዙ ህዝብ የሚናፍቀውን የሰላም ወይም ሰላማዊ ሽግግር ሊያመጣ የሚችል ውሳኔ ተደርጎ መታየት ይቻላል። ሲሳይ በዛው ቀጥልና ወደ ቴድ እንሄዳለን። እንግዲህ ሰላም አይነት የማምጣት የሚለው ነገር በማን አይን ነው ሰላምስ ምንድን ነው የሚለውን ነገር ነው መለስ ያለብን። ከአንድ ዓመት ያልበለጠ ጊዜ ነው የአስቸኳይ ጊዜዎች ከታወጀ በኋላ በኢትዮጵያ ውስጥ ምንድን ያየ ነው? በአንድ ቤት ውስጥ ሶስት ልዩ ወንድማማቾች እስኪገርገኑ ድረስ የደረሰበትን ታሪክ እናስታውሳለን። ይህም በቮይስ ኦፍ አሜሪካ ላይ ቀርቦ መሆናችን የሰማ ነው እና ሰላም ለማን ሰላምስ ምንድን ነው የሚለውን ነገር ለሚመልስ ሰው ሰላም በእንደዚህ መልኩ ይመጣል ብዬም አላምንም። በተግባርም ደግሞ ሰላም ለማይመጣ አይተናል። የአስቸኳይ ጊዜ አዋጁ በርግጥ ሰላምስ የሚያመጣ ነው ወይ? የሰው ልጅን የተፈጥሮ መብት ገድቡ ራሳቸው በሕገ መንግሥቱ የጻፉትን ነገር ሁሉ ሰው ተግባራዊ እንዳያደርግ ማዕቀብ ተጥሎ እንደምን ነው ሰላም የሚመጣው? በጣም አንዳንድ ነገሮችን ከአስቸኳይ ጊዜ አዋጁ ላይ ከተነሱ ነገሮችን በአንስቶ ሰው ራሱ ምን ማለት እንደሆነ ሊገነዘብ ይችላል። ስራ መቅረት ወይ ደግሞ የሰዓት ፈቅዶ ስራ መቅረት ራሱ የአስቸኳይ ጊዜ አዋጁን እንደመተላለፍ የሚቆጠርበት የትራንስፖርት ታሪፍ መጨመር እንዳስቸኳይ ጊዜ አዋጁን እንደመጣስ የሚቆጠርበት ሁኔታ አላለበት። ከምንም በላይ ደግሞ ሰዎች በሳትላይት ገደብ በተጣለበት አካባቢ ላይ እንቅስቃሴ ሲያደርጉ ቢገኙ እርምጃ ሊወሰድባቸው ማለትም፣ ማንም የታጠቀ ሰው ሰዎችን እስከ መግደል ስልጣን በተሰጠበት ሁኔታ ሰላም መንት የሚለውን ነገር እ ሰው መመለስ ነው ያለበት እና በዚህ አዋጅ ሰላም መምጣት አይችልም። ነገሩን ከማባባሶች ወደ መፍት የሚወስደን አይመስልም። አንተም የበኩልህን፣ ሲሳይ፣ ያላነሳው ነጥብ ካለ። በመሰረቱ አሁን ያለውን ተቃውሞ ነው የምረዳው ከአፈና የተወለደ ምሬት ነው ብዬ ነው ማስበው። ስለዚህ በአፈና የተወለደ ወይ በመብት ማጣት በፍትህ ማጣት በኢኮኖሚያዊና ማህበራዊ ፍትህ ማጣት እና በፖለቲካዊ ምህዳር መጥበብና መጥፋት ምክንያት የመጣን ችግር መልሶ ያንኑ ነገር በመድገም ማስቆም ይቻላል ወይ የሚል ጥያቄ አለኝ። ምናልባት እንግዲህ የሚመስለኝ የፖለቲካ እስረኞች በተፈቱ ሁሉም አይደለም የተፈቱት፣ ግን አሁንም ከዛ የሚበልጡ ሰዎች በእስር ቤት በተለያዩ የፖለቲካ ምክንያቶች ምታሰራቸው እርግጥ ነው እና እነዛ ባሉበት ሁኔታ ይሄ የተደረገ ማግስት የአስቸኳይ ጊዜ አዋጁ የታወጀበትን ምክንያት ስረዳው በጣም ተስፈኛ የሆነ እይታ ሊሆን ይችላል። ከጥንካሬ የመደራደር ፍላጎት የሆን ወይ ብዬ አስባለሁ። ግን አስቸኳይ ጊዜ አዋጅ መፍትሄ ይሆናል ብዬ ማሰብ በጣም ያስቸግረኛል። ምክንያቱም ከዚህ በፊትም መፍትሄ አልነበረም። የፖለቲካ ሪፎርም፣ የፖለቲካ ምህዳሩን የማስፋት ከፖለቲካ ሌሎች ተዋንያን ጋር የመነጋገር የሲቪክ ማህበራት እንዲቋቋሙም ሆነ ሌሎች ህግጋትን የማሻሻል ምንም አይነት ሙከራ ባለመደረጉ የአስቸኳይ ጊዜ አዋጁ በመደረጉ ብቻ የአገሪቱ ችግር ይፈታል ብለው ያስቡ ይመስል አዋጁ በተነሳ በጥቂት ጊዜ ውስጥ መልሶ ወደነበረበት ችግር ነው የሄደው። ስለዚህ አገሩ በንድፈ ሐሳብ ሳይሆን በተግባር የአስቸኳይ ጊዜ አዋጅ የነገሮች መፍትሄ እንደማይሆን አይቷል ብዬ አስባለሁ። ሕገ መንግሥት በመደበኛ ህግ ማስተዳደር ሳይችል ሲቀር የሚኬድበት አቅጣጫ እንደመሆኑ ኢትዮጵያ መጀመሪያ እንዳልሆነች እናውቃለን። በቅርብም በሌሎች ሀገሮች ታይቷል። ነገር ግን በአጭር ጊዜ ውስጥ በድጋሚ ተግባር ላይ እየዋለ ያለ አንድ መንግስት ለህዝብ ጥያቄዎች በቂ መልስ መስጠት አልቻልኩም በመደበኛው አሰራሩ ሲል የሚወስደው እርምጃ እንደመሆኑ ስለ ስርዓቱ ምን ይነግረናል? ስለ መጪዎቹ አማራጮችስ? በእርግጥ የወደፊቱን አቅጣጫ አስመልክቶ የሚነግረን አለ። አድማጮች የአሜሪካ ድምጽ ራዲዮ በየ15 ቀኑ የሚያቀርበውን የራዲዮ መጽሔት ነው የምትከታተሉት። የምንወያየው ሁለት ጋዜጠኞችን ይዘን ነው፣ ሲሳይ አጌና ከኢሳት፣ ቴዎድሮስ ጸጋዬ ከሬዮት ፕሮግራም። ቆየት ብለን እንመለሳለን ሁለተኛውን ክፍል ውይይት ይዘን